የደብረ ብርሃን ከተማ ፖሊስ መምሪያ ኃላፊ ኮማንደር ምኑ የለት ጭንቅሎ ትናንት ማምሻውን ማንነታቸው ባልታወቀ ሰዎች በጥይት መገደላቸውን የከተማ አስተዳደሩ መንግስት ኮሚኒኬሽን ጽህፈት ቤት በማህበራዊ ትስስር ገጹ ላይ ይፋ አድርጓል። ኮማንደሩ በከተማዋ በደማቅ ስነ ስርዓት የሚከበረው የስላሴ ዓመታዊ በዓል በሰላም እንዲጠናቀቅ ሲያስተባብሩና አመራር ሲሰጡ መቆየታቸውን ጽህፈት ቤቱ አስታውቋል። በዓሉ ተጠናቆ ለሌላ የጸጥታ ስራ ተሰማርተው ባሉበት ሰዓት ማንነታቸው ባልታወቁ ሰዎች ተተኩሶባቸው ወደ ሕክምና ተቋም ቢወሰዱም ሕይወታቸውን ማትረፍ እንዳልተቻለ ጽህፈት ቤቱ ገልጿል። ጽህፈት ቤቱ ከቅርብ ጊዜያት ወዲህ ባልተለመደ መልኩ ታዋቂና ጠንካራ የፖለቲካም ሆነ የጸጥታ ዘርፍ አመራሮች ያላቸውን ግለሰቦች የመግደል እንቅስቃሴ መታየቱን ገልጾ የከተማዋን ሰላም ለማደፍረስና ልማትን ለማዳከም የታሰበ ሲል የገለጸውን ተግባር አውገዟል። ኮማንደር ምንውየለ ጭንቅሎ ከአባታቸው ጭንቅሎ ወርቅነህና ከእናታቸው ላአንቺ አደላሁ እንደሻው የካቲት 21 ቀን 1965 ዓ ም በሰሜን ሸዋ ዞን መራቤት የወረዳ ኮራ ወንጭ ቀበሌ መወለዳቸውን ከየካቲት 2014 ዓ.ም ጀምሮ የከተማዋ ፖሊስ አዛዥ በመሆን ማገልገላቸውን የደብረ ብርሃን ከተማ አስተዳደር መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ መቅደስ ብዙነህ ካጋሩን የህይወት ታሪካቸው መረዳት ችለናል የሶስት ወንድ ልጆች አባት የሆኑት የኮማንደር ምኑየለት የቀብር ስነ ስርዓት ዛሬ ከሰዓት በኋላ ቤተሰቦቻቸው የስራ ባልደረቦቻቸውና ከፍተኛ የመንግስት አመራሮች በተገኙበት ደብረ ብርሃን ከተማ በሚገኘው እግዚአብሔር አብ ቤተክርስቲያን ተፈጽሟል ግድያው በ12 ቀናት ውስጥ በሰሜን ሸዋ ዞን የተገደሉትን አመራሮችና የጸጥታ ዘርፍ ባልደረቦች ቁጥር ወደ ሶስት አሳድጎታል። ሰኔ 27 ቀን 2015 ዓ ም በሰሜን ሸዋ ዞን የሸዋ ሮቢት ከተማ አስተዳደር ጸጥታ ዘርፍ ኃላፊ አብዱ ሁሴን፣ ሰኔ 29 2015 ዓ ም ምክትል ሳጅን ያለለት ደጎ የተባሉት የሸዋ ሮቢት የፖሊስ ባልደረባ ጸጥታ በማስከበር ስራ ላይ እንዳሉ መገደላቸውን የሸዋ ሮቢት ከተማ አስተዳደር መንግስት ኮሚኒኬሽን ጽህፈት ቤት ገልጾ ነበር። በብልጽግና ፓርቲ የአማራ ክልል ከፍተኛ አመራር ግርማ የሽጥላ በትውልድ ቦታቸው ሰሜን ሸዋ ዞን መሀል ሜዳ አካባቢ የተገደሉትም ሚያዝ 19 ቀን 2015 ዓ ም ነበር። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ ነኝ ከደሴ።